በሶማሌ ክልል እስር ቤቶች ውስጥ አሰቃቂ የሰብአዊ መብት ጥሰት የፈጸሙ ሰዎች በሕግ ፊት ቀርበው ሲዳኙ ማየት ትልቁ ምኞቱ እንደሆነ አንድ ቀድሞ በእነኚህ አካባቢዎች ታስሮ የነበረ ወጣት ተናገረ። በመግቢያችን እንደገለጽ ነው የኢትዮ ቴሌኮም ውስጥ የሂሳብ ሰራተኛ እንደነበርና ምንም በማያውቀው ጉዳይ ወደ ማሰቃያ ቦታዎቹ ተወስዶ ስቃይ እንደ ተፈጸመበትም ይናገራል። አሁን ከእስር ተለቆ ወደ ስራው ከተመለሰ ሁለት ወር መሆኑን መቆጠሩን ገልጧል። ከእስር በመለቀቁ ደስታ እየተሰማው ትልቁ ደስታው ግን ቀደም ብሎ እንደ ገለጸው ከትክክለኛ ያለው ፍትህ እንደሚጠብቅ ነው የተናገረው። ጽዮን ግርማ ዝርዝሩን ይዛለች። ካባ መርጋ ገመዳ የሰላሳ አንድ ዓመት ወጣት ነው። ታሪኩን እንደነገረን የተወለደ ወለጋ ውስጥ ነው። በሐረማያ ዩኒቨርሲቲ ትምህርቱን ካጠናቀቀ በኋላ በድሬዳዋ የኢትዮ ቴሌኮም ቅርንጫፍ ውስጥ ተቀጥሮ ይሰራ ነበር። ከዛም ወደ ሶማሌ ክልል የዝውውር ማስታወቂያ ሲወጣ ተወዳድሮ ወደዚያው አመራ። ሁለት ዓመት ከዋና ከተማ ውጪ ሁለት ዓመት ደግሞ ጅጅጋ ከተማ ውስጥ ከሰራ በኋላ በሁለት ሺህ አስር ዓመተ ምህረት ጳጉሜ ወር ላይ ከስራ ሲወጣ ተይዞ ወደ ማሰቃያ ቦታ መወሰዱን ይናገራል። ራበት መናሪያ አካባቢ አንድ ነው የሚችለው አንደኛ እሱ ነው በመናሪያ ጅጅጋ ከተማ መናሪያ

ያ አስቸጋሪ ወይም ቤት ነው። አራት ሚና ላይ አብያ ሆታል ወይም ቤት አለ። አምስተኛ ላይ የመጨረሻው ጄንጦዛዴ የሚባል ትልቁ ክልል ወይም ቤት ነው። ካባ በጂጂጋ ውስጥ አምስት የተለያዩ እስር ቤቶች እንዳሉ እርሱ ግን እስር ቤት ሌላቸው እንደማይችል ይገልጻል። ማሰቃያ ቦታዎች ናቸው ይላቸዋል። ከሁሉም ሃቫና ና ጄር ኦጋዴን የሚባሉት ለመናገር ከባድ የሆኑ ቦታዎች ናቸው ይላል። በእስር ቤት ቆይታው ከእርስ ውጭ ብዙ ወጣቶች ሲሰቃዩ የዓይን ማኝ እንደነበር ነግሮናል። በተለይ ሀቫና እና ኦጋዴን በተባሉት ቦታዎች በሚፈራረቁ የጸጥታ አካላትና ያልታወቁ ሰዎች የሚደፈሩ ሴት እህቶች ድምጽ ጩኸታቸው እስካሁን እየረበሸው እንደሆነም ይገልጻል። በእስር ቤቶች ውስጥ ሴቶችን እግር ከማሳጠብ ጀምሮ እስከ ሞት የሚያደርስ ስቃይ ተፈጽሟልን ብሎናል። እስር ቤት ውስጥ አርግዘው ይወለዱም አሉ ብሏል። ከነበሩት አሰቃቂ የምርመራ መንገዶች የተወሰኑት ተፈጽሞብኛል ብሏል። ቀጥቀዛ ውሃ ውስጥ እጄና እግሬን ከኋላ አስሮ እንደ የሚለቅ ነው እዛ ውስጥ ያታደሩኛል። አንዳንድ ጊዜ ደግሞ ገልብጦ እጄና እግሬም ከኋላ አስሮ አዘግ ቢሆን ራት ላይ የታሰረ ብረት አለ በብረት መረሻ የሚሸነት አድርጎ እዛ ላይ ያንጠለጥሉሃል። ከዛ ሰው ነገር ያለህን ግንኙነትህን ወይ ደግሞ ከጅዋ የወራህን ወሬ በሙሉ እንድትነግረን ፈልጋለሁ ብሎ ርከብ ያደርጋሉ። በዛ ደግሞ ጠዋት ፍርድ ቤት ያቀርባሉ። እንደዛ ብሏል። እንደዛ ብሏል በማለት እኛ ያልተ ያልነገርኳቸው ፍርድ ቤት ያቀርባሉ። በእንደዚህ አይነት የማሰቃየት ተግባር ያገኙትን ቃል ፍርድ ቤት አቅርበው ከኦሮሞ ሚዲያ ኔትወርክ ስራ አስኪያጅ ጀዋር መሐመድ እና ከኦነግ ጋር ተገናኝቼ ወንጀል እንደፈጸምኩ በማድረግ ፍርድ ቤት አቅርበው አስራ ሁለት ዓመት ተፈረደብኝ ይላል። ምርመራውና ስቃዩ ከባድ ስለሆነ ምን እንደተናገርኩ አላውቅም ነበርም ይላል። ወይኒ ቤት ውስጥ የተዘጋጀ ጉድጓድ አለ

ስቃይ የለም ብሎታል። አዲሱ የክልሉ ፕሬዝዳንት አቶ ሙስጠፋ ኡመር ሰሞኑን በኢትዮጵያ የዩናይትድ ስቴትስ አምባሳደር ማይክል ሬነር እነዚህ እስር ቤቶችን ባዶ አድርገው አሳይተዋቸዋል። ምክንያታቸውም በዚህ እስር ቤት ውስጥ እስረኞችን ሲያሰቃዩ የነበሩ ሰዎች የአሜሪካ ዜግነት ጭምር ያላቸው ናቸው ብለዋል። ከአባም በአሁኑ ሰዓት የወቅቱን የክልሉን ፕሬዝዳንት ጨምሮ ወንጀሉን ፈጽመዋል የተባሉ ሰዎች ፍርድ ቤት እየቀረቡ እንደሆነ አስታውሶ በዚህ ወንጀል የተሳተፉ ሁሉ ሌሎችም ፍርድ ቤት ቀርበው ፍትህ ማግኘት ቢቻል የእሱ ብቻ ሳይሆን በዛ እስር ቤቶች ግፍ የተፈጸመባቸው ሰዎች ደስታ እንደሚሆን ተናግሯል። ጠቅላይ ሚኒስትር አብይ አህመድ ከዚህ ቀደም ስለዚሁ እስር ቤት ሲናገሩ በእስር ቤቶቹ ውስጥ እስረኞች ከአንበሳና ከጅብ ጋር ጭምር ታስረው እንደሚገኙ መግለጻቸው አይዘነጋም። በወቅቱ አሁን በእስር ላይ የሚገኙት አቶ መሀመድ አብዲ ኢሌ በቅጽል ስማቸው የሚታወቁት በዚህ እስር ቤቶች ውስጥ እንደዚህ ያለ ነገር አይፈጸምም ብለው ማስተባበላቸው ይታወሳል። ነገር ግን ሰሞኑን ወደ ስፍራው የተጓዙት የ አሜሪካ ድምጽ ጋዜጠኛን ጨምሮ እስር ቤቶቹ የተለየ ስፍራ በተለይም ደግሞ ሴት ልጆችን ለመድፈሪያ የሚሆን የተለየ ስፍራ ተዘጋጅቶ በዓይኑ ማየቱን ጉድጓዶቹን መመልከቱን ከትላንትና በስቲያ በነበረው ዘገባችን እንዳስደመጥናችሁ ይታወሳል። ለአሜሪካ ድምጽ ራዲዮ ጽዮን ግርማ ዋሽንግተን ዲሲ